በሰሜን ወሎ ዞን ጉባላፍቶ ወረዳ ውድመን በተባለ ስፍራ በመከላከያ ኃይልና በፋኖ ታጣቂዎች መካከል ባለፈው ሳምንት አርብ መካሄዱ በተገለጸው የተኩስ ልውውጥ ስድስት ያልታጠቁ ሰዎች መገደላቸውን የሟች ቤተሰብና የአካባቢ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ከሟቾቹ ውስጥ አምስቱ የቅርብ ዝምድና እንዳላቸው አስተያየት ሰጫዎቹ ጠቅሰው ከእነርሱም ሶስቱ አባትና ልጅ መሆናቸውንም አመልክተዋል። የጉባላፍቶ ወረዳ አስተዳደር የደረሰውን ጉዳት አምኖ መጠኑን ግን በዝርዝር ከመግለጽ ተቆጥቧል። የወረዳው አስተዳዳሪ ሻለቃ ያሬድ አባተ ከመንግስት በተቃራኒ የቆሙ ሲሉ የጠሯቸው አካላት በሕዝቡ መሀል ሳሉ የተኩስ ልውውጥ ስለሚደረግ ባልታደቁ ሰዎች ላይ ጉዳት መድረሱን አስረድተዋል። በስናራጌ ዝርዝራለሁ በአማራ ክልል ሰሜን ወሎ ዞን ጉባ ላፍተ ወረዳ 024 ቀበሌ ውድመን በተባለ ስፍራ ባለፈው ሳምንት አርብ ሐምሌ አምስት ቀን 2016 ዓ ምት ከረፋዱ አራት ሰዓት ገደማ በፌዴራሉ የመከላከያ ኃይልና በፋኖ ታጣቂዎች መካከል መካሄዱ በተገለጸው የተኩስ ልውውጥ ያልታጠቁ ሰዎች መገደላቸውን አንድ የሟች ቤተሰብ ለአሜሪካ ድምጽ ተናግረዋል። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት እኒሁ አስተያየት ሰጪ በመኖሪያ ሰፈራቸው የወደቀ ከባድ መሳሪያ የቤተሰባቸውን አባልና የአካባቢውን ሲቪል ነዋሪዎች ገድሏል ብለዋል። ተሟቾቹ እንግዲህ ከስድስቱ አንዱ ብቻ ነው የስጋ ዝምግና ራቂያ ላይ ያለው እንጂ አምስቱ አንድ ቤተሰብ ነው። ማለት ያጎት ያክስ ልጅ ቢሆኑም አንድ ቤተሰብ ነው። ዝም ብሎ አንድ አካባቢ አንድ ሰፈር ነው። ከነዚህ ሁሉ ከነዚህ አባትና ልጅ ሁለት ልጅ የሞተው የአማራ ሸቱ ከነ ልጆቹ ዛ ተባባይ በላይ የምትባለው ደግሞ ትልቅ ናት። ወደ ሰባ አመት የሚሆናት እዛው ደግሞ እሷም ያጎት አሁን የዚህ ያጎት ሚስት ናት። ሌላ ደግሞ ሕፃን ልጅ አለ እዛ ውስጥ፣ ሰባተኛው ሰው። አሁን እንግዲህ ሚኪዳን እንዲ አለ አለም ሕክምና ላይ ነው ወልዲያ እና በእንደዚህ አይነት ሁኔታ ነው እንግዲህ ያለው። በጣም የሚያሳዝነው ሰባት መሪስ ነው እዛቸው አካባቢ እንግዲህ የወደቀው ከሰባቱ ሶስቱ ሰው ላይ ነው ያረፈው፣ አራቱ ደግሞ መሬት ላይ ነው ያረፈው። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ ሌላው አስተያየት ሰጭም ከባድ መሳሪያው በሰውና በመኖሪያ ቤት ላይ ጉዳት ሲያደርስ በቅርብ ርቀት ላይ እንደነበሩ አስታውሰው የአንድ ቤተሰብ አባላት ከሆኑት በተጨማሪ ሰባት ቤተሰብ የሚያስተዳድር ሌላ ሰውም መግደሉን ጠቁመዋል። ሰባት ቤተሰብ የሚያስተዳድር ልጅ ነው አሁን አንደኛው። በሰሜን ወሎ ዞን የጉባላ አፍቶ ወረዳዋና አስተዳዳሪ ሻለቃ ያሬድ አባተ የደረሰውን ጉዳት አምነው የጉዳቱን መጠን ግን በቁጥር ከመጥቀስ ተቆጥበዋል። እንቅስቃሴው ከህብረተሰቡ ውስጥ ለውስጥ ስለሚያደርጉት እነዚህ ከመንግስት በተቃራኒ የሚታገሉት ኃይሎች ወደዛ እንቅስቃሴ ሲደረግ፣ እንደገና ከመከላከያ ደግሞ የሚደረጉት ግብረ መልሶች የረጅም ርቀት አንዳንድ መሳሪያዎች ሲጠቀም ያው ታርጌትድ ያለመሆንና ሚሲንግ ሊያጋጥም ይችላል። ይሄ ተፈጥሮ ይሁን አንድ አካባቢ ብክለት ሲኖረው ችግር ሲኖረው ምቹም አይሆነው ለሁሉም ለእንስሳቱም ለሁሉም ስለሆነ ይሄ በጥንቃቄ እንዲደረግ ከህዝብ ጋር ተንዳይል ሰራዊቱም እንዲጠነቀቅ፣ ይሄ ጊዜያዊ መፍትሄ ነው። በዛ ልክ እየሰራ ነው። አስተዳዳሪው ከመንግስት ተቃራኒ የቆሙ ሀይሎች ሲሉ የገለጿቸው አካላት በህዝቡ መሀል ሳሉ የተኩስ ልውውጥ በመደረጉ ሰብዓዊ ጉዳት መድረሱን ቢገልጹም፣ ሁለተኛው አስተያየት ሰጪ ግን በዚህ የአስተዳዳሪው ምላሽ አይስማሙም። አንድ ጊዜ ጦርነት ገጥሞበት ነበር እንደዚህ ጋር ግን ሁሉ የሚባለው የለም። አሁን እኮ በጣም የሚገርመው ማለት ነው ጦርነት የለም ምንም ምንም በሌለበት በቃ ከበር መሰረ ሲያርፍ የሚገኝ ሻለቃ ያሬድ ግን አሁንም በአካባቢዎቹ አስተማማኝ ሰላም አለመኖሩን ያመለክታሉ። በእነዚህ ጉዳት በተስተናገደባቸው አሰስመንት መረጃ መሰብሰብ አንችልም፣ ሄደምንትን ማለት አንችልም። ምክንያቱም መገዳደያ መጠፋፊያ ሆኖ ነው ያለው። ዘላቂ መፍትሄ የሚያመጣው በውይይት በመግባባት ያለን ሀሳብ ወደ ጠረጴዛ ወደ ማዕከል በማምጣት ከመንግስት በተቃራኒ ያሉ ወገኖች ድርጅቶቻችን በተቻለ መጠን ሀሳባቸውን በጠመንጃ ለመፍታት ማሰቡ አይጠቅምም። ይህን ህብረተሰቡ ተጽዕኖ እንዲያደርግ ምክር ሀሳብ እንዲያቀርቡ በመሰረታዊነት በዚህ አግባብ እንዲፈታ ነው እየተደረገ ያለው። እነሱ ደግሞ በትጥቅ ትግል እናሳካለን የሚሉ እንቅስቃሴዎች ነው ያሉት። በእኛ በኩል ዋናው አቅጣጫ የሚባለው ይሄ ነው። በሰሜን ወሎ ዞን በተለይም በላሊበላ ከተማ እንዲሁም በሐብሩ በቁባ ላፍቶና፣ ሌሎች ወረዳዎች በወታደራዊ ትጥቅ የታገዘ ተመሳሳይ ግጭት በመከላከያ ኃይሉና በፋኖ ታጣቂዎች መካከል በተደጋጋሚ እንደሚቀሰቀስ ለአሜሪካ ድምጽ አስተያየታቸውን የሚሰጡ የአካባቢው ነዋሪዎች አመልክተዋል። በዚህ ግጭትም የሲቪል ሰዎች ሞትና የአካል ጉዳት የንብረት ውድመት መድረሱንና የደረሰ አዝመራ መጥፋቱን ነዋሪዎች ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምፅ እንዳስረዱት መስሪያ ቤታቸው በትጥቅ ግጭት አውድ ውስጥ ሆነው ባልታጠቁ ሰዎች ላይ የሚደርሰው ጉዳት እንደሚያሳስበው ደጋግመው ሪፖርት ማውጣቱን አውስተው ያቀረቧቸው ምክረ ሀሳቦች ተፈጻሚ ባለመሆናቸው ችግሩ አሁንም መቀጠሉን አስረድተዋል ተመልክተዋል በትጥቅ ግጭት አውድ ውስጥ በርካታ ሲቪል ሰዎች ላይ ከፍተኛ የሰብአዊ መብት ጥሰቶች አሁንም እየደረሰ ነው፣ እንደቀጠለ ነው። ምክንያቱም ግጭቶቹ ዘላቂና ሰላማዊ መፍትሄ እስካላገኙ ድረስ ተመሳሳይ የሰብአዊ መብት ጥሰቶች፣ የሰዎች መሞት፣ አካል ጉዳት፣ የመሰረተ ልማት መውደም እንዲሁም የግለሰቦች ንብረቶች ላይ ጉዳት መድረሱ መቀጠሉ ስለማይቀር አሁንም ሰላማዊና ዘላቂ መፍትሄ የሚገኘው በድርድር እና በሰላማዊ ንግግር ስለሆነ እሱ ውስጥ እስከተፈጸመ ድረስ አሁንም በስፋት እየተካሄደ ነው። እሱን በተመለከተ ያወጣናቸው ምክረ ሀሳቦች አልተፈጸሙም ማለት እንችላለን። አሁንም አመታዊ ሪፖርታችን ላይ እንደገለጽነው አሳሳቢ ሆኖ እንደቀጠለ ነው። በሲቪል ሰዎች ላይ በመከላከያ ኃይሉ ይደርሳል ስለተባለው የጅምላ ግድያ በሰላሳ ስድስተኛው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ በጅምላ ለማሸነፍ የተነሱ ሲሞት ነው ጅምላ ግድያ ተፈጸመ የሚሉት። ከዚህ ባለፈ መከላከያው በጅምላ አይገድልም የተ የተፈጸመ ስህተት ካለ ግን ኃላፊነት ወስደን እናርማለን ማለታቸው ይታወሳል። ኢትዮጵያ ፒስ ኦብዘርቫቶሪ የተባለ ድረገጽ ባለፈው ሰኔ 28 ቀን 2016 ዓ ም ለንባባ በቃው ጽሁፉ በሰኔ ወር ብቻ በአማራ ክልል ዘጠኝ ዞኖች ውስጥ በመከላከያ ኃይሉና ና በፋኖ ታጣቂዎች መካከል 81 ግጭቶች እንደነበሩ አስታውሱ። አብዛኞቹ ግጭቶች በሰሜን ሸዋ፣ ምዕራብ ጎጃም፣ ሰሜን ወሎ፣ ኦሮሞ ብሔረሰብ አስተዳደርና አዊ ብሔረሰብ አስተዳደር ዞኖች ውስጥ የተካሄዱ መሆናቸውን ተዘርዝሯል። ሪፖርቱ ከፋኖ ቡድን ታጣቂዎች ጋር የትጥቅ ግጭት ከተነሳበት ካለፈው ዓመት ሚያዝያ ወር 2015 ዓ.ም እስከ ዘንድሮ ሰኔ 2016 ዓ.ም ባለው ጊዜ ውስጥ 6.1 ሚሊዮን የሚደርስ ሕዝብ ለግጭት ተጋላጭ መሆኑን አክሎ ጠቅሷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ